የአሜሪካ ድምፅ ነው። በ19 በ25፣ ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስ ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ ጥቅምት 28 2015 ዓ ም ዝግጅታችን ጀመረ። የኢትዮጵያ መንግስትና ህወሓት የሰላም ስምምነቱን ተግባራዊ ለማድረግ በኬንያ ውይይት ጀምረዋል። ልንደርስባቸው በማንችላቸው አካባቢዎች የስልክ የኃይልና የባንክ አገልግሎቶችን በፍጥነት ማገናኘት አለብን። ነገር ግን ከሁሉም በፊት ሕዝባችን ምግብና መድኃኒት ይፈልጋል። ያንን ለማፋጠን እየሞከርን ነው። የንግግሩን መጀመር አስመልክቶ ለጋዜጠኞች መግለጫ የሰጡት የኢትዮጵያ መንግስትን ወክለው የሚደራደሩትን አቶ አምባሳደር ሬድዋን ሁሴን የሰማችሁት። ህወሀትን ወክለው የሚደራደሩት አቶ ጌታቸው ረዳ ደግሞ ይህን ብለዋል ሰዎች እዚህ በምናደርገው ነገር የበለጠ መተማመንና የበለጠ ተስፋ ባዩ ቁጥር እኔና ሬድዋንን ጨምሮ እዚህ ያለነው ወታደሮች ተኩሱ ለማቆም አስቸጋሪ እንዳይሆንባቸው እናደርጋለን። በዚህ ዙሪያ ወቅታዊ መረጃዎችን ያካተተ ሰፋ ያለ ዘገባ ከዜና በኋላ ይቀርባል። ሰላም ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊ ና ግርማ ደገፋ እንዲሁም የዌብ ና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጅ ይታየ ነኝ። በአቶ ዘመነ ካሴ ላይ ክስ ተመስርቷል። አቃቤ ሕግ በአቶ ዘመነ ካሴ ላይ በግድያ ወንጀል ክስ መመስረቱን ጠበቃቸው በሙሉ ታደሰ ዛሬ ለአሜሪካ ድምፅ ተናግረዋል። አቃቤ ሕግ በባህር ዳርና አካባቢው ከፍተኛ ፍርድ ቤት የመሰረተውን ክስ በተመለከተ የአቶ ዘመነ ካሴን ጠበቃ ያነጋገረቻቸው አስቴር ምስጋናው ተከታዩ ልካለች። የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ዛሬ በዋለው ችሎት አቃቢ ሕግ በአቶ ዘመነ ካሴ ላይ ክስ መመስረቱን ለአሜሪካ ድምፅ የገለጹት ጠበቃቸው በሙሉ ታደሰ ናቸው። የክሱን ጭብጥም አብራርተዋል። የዛሬው ችሎት ብሎም በተመለከተ የቀረበው እንግዲህ መደበኛ ክስ ቀርቦበት በባህር አካባቢዋ ከፍተኛ ፍርድ ቤት ቀርቦ ነበር ሲሆን ቀርቦ ነበረ። የተከሰሰበት የወንጀል ህግ አንቀጽ አምስት ሰላሳ ዘጠኝ አንድ ሀመፋ ስር የተመለከተውን ተላልፋል በሚል በድግያ ወንጀል እየተከሰሱ እርሱ ከመነበቡ በፊት አስተካላችሁ አቅርቡ በሚል ችሎቱ አስተያየት ጠይቆና እኛም የክስ ቻርጅ የደረሰና በደንበኜ ማለት ለተቀጣሱ ለዘመነካሴ አርብለት በተጠርታሪው ከደረሰ በኋላ ለእኛ ቅዳሜ ልብ በመድረሱ ምክንያት በቂ ጊዜ አግኝተን ለመዘጋጀት ጊዜ አልነበርም። ይህንም በችሎት አሳስበን ነው ተጨማሪ ጊዜ ጠይቀን በህዳር አስራ ሁለት ለክሱ መልስ ለመስጠት ጠበቃቸው የጠየቁትን ጊዜ የፈቀደው ፍርድ ቤቱ ለህዳር አስራ ሁለት ሁለት ሺ አስራ አምስት ተለዋጭ ቀጠሮ ሰጥቷል። የአማራ ክልል ፖሊስ አቶ ዘመነን በቁጥጥር ስር ያዋለው የታጠቁ ቡድኖችን በህቡ ማደራጀትና ሁከትና ብጥብጥ ማነሳሳት የሚሉትን ጨምሮ በሌሎች ወንጀሎች ተጠርጥረዋል በማለት ነው። በቁጥጥር ስር መዋላቸው ከተገለጸበት ከመስከረም አስራ አንድ ቀን ሁለት ሺ አስራ አምስት ጀምሮ በተለያዩ ጊዜያት ፍርድ ቤት ቀርበዋል። ለአሜሪካ ድምፅ አስቴር ምስጋናው ባህርዳር። የሶማሊያ የጦር ሰራዊት በማዕከላዊ ጋልጋዱድ ክልል በሚገኘው የሰራዊቱ ካምፕ ላይ የአልሸባብ ታጣቂዎች ያደረሱትን ጥቃት አጥብቆ አውግዘዋል። መሐመድ ዳይሳኔ ከሞቃዲሾ ያስተላለፈውን ዘገባ ኤደን ገረመው ታቀርበዋለች። በማዕከላዊ ሶማሊያ ጋልመደግ ግዛት ቃያ በተሰኘ መንደር ውስጥ በሚገኙ ወታደራዊ ካምፕ ላይ በዛሬው ዕለት ጥቃት ተፈጽሟል። በአካባቢው የሚገኙ ባለስልጣናት በመኪና ላይ የቦምብ ጥቃት መፈጸሙን ና እሱን ተከትሎ በአልሸባብ ታጣቂዎች ና በሰራዊቱ መካከል ሁለት ሰዓት የፈጀ የተኩስ ልውውጥ መደረጉን ለአሜሪካ ድምፅ በስልክ አስታውቋል። በመንግስት በሚተዳደረው ሬዲዮ ጣቢያ የቀረቡት ኮሎኔል ሐሳን ጃማቺ ሰራዊቱ ከባድ ጉዳት በታጣቂዎቹ ላይ አድርሷል ብለዋል። በማለዳው የጸሎት ወቅት ጥቃት የሰነዘሩ ሲሆን ምንም አይነት ግጭት ሳይኖር ነው፣ በሙሉ ኃይላቸው ማጥቃት የጀመሩ። ጥቃቱ የተፈጸመው ሶማሊያ በአራት ቀናት ጊዜ ውስጥ ሁለት መቶ የአልሸባብ ታጣቂዎችን ገድያለሁ ባለች በማግስቱ ነው። ታጣቂዎቹ ፕሬዝዳንት ሐሰን ሸኪ መሐመድ ባለፈው ግንቦት ወር ላይ ስልጣን ተረክበው አልሻባብን ለማጥፋት ቃል ከገቡ በኋላ ጥቃታቸውን ጨምረዋል። ባለሙያዎች ይህ የሆነው አልሻባብ የህልውና ስጋት ለተደቀነበት ነው ይላሉ። መሐመድ ሁሴን ጋስ መቀመጫውን በሞቃዲሾ ያደረገው ራድ የሰላም ምርምር ተቋም ዳይሬክተር ናቸው። ለቪኦኤ በዋትሳፕ መተግበሪያ አማካኝነት እንዲህ ብለዋል። አልሸባብ ሕልውናው አደጋ ውስጥ የገባ ሲመስለው ጥቃቶችን አባብሶ ይቀጥላል። አሁን ላይ መንግስትና ህዝብ በጥምረት በመሆን አልሸባብን ለአንዴና ለመጨረሻ ጊዜ እንዲያበቃለት ለማድረግ በመነሳታቸው ከፍተኛ የሆነ አደጋ ተጋርጦበታል። ሁሴን ሶማሊያ አልሸባብን ለማስወገድ የምታደርገው ጥረት የሀገሪቱን ምጣኔ ሀብት እንዳይጎዳ ጥንቃቄ የታከለበት ሁለገብ ስልት ያስፈልገዋል ይላሉ። በአፍሪካ ቀንድ እንደ ኤሮፓያን አቆጣጠር ከ2007 አንስቶ የሶማሊያ መንግስት ሪካ ህብረት የሰላም አስከባሪዎች ጋር በመሆን አልሸባብን ሲዋጋ ቆይቷል። ባለፈው ወር ማብቂያ ላይም ቡድኑ ባደረሰው ጥቃት የመቶ ሰዎች ህይወትን ሲቀጥፍ ሌሎች ሶስት መቶ ሰዎች ደግሞ አካላዊ ጉዳት ደርሶባቸዋል። በግብጿ ሻርሜል ሼክ ላይ በተከፈተው የአየር ንብረት ጉባኤ ላይ የተገኙት ያለ መሪዎች የበካይ ጋዝ ልቀትን በይበልጥ እንዲቀንሱና በአየር ሙቀት መባባስ ምክንያት ለተጎዱ በማደግ ላይ ላሉ ሀገሮች የገንዘብ ድጋፍ እንዲያደርጉ ብርቱ ግፊት እየተደረገ ነው። ቀይ ባህር ዳርቻ በምትገኘው የግብጿ የመዝናኛ ከተማ የተባበሩት መንግስታት ድርጅቱ ጉባኤ ኮፕ 27 የተከፈተው በዓለም ዙሪያ በተለያዩ ሀገሮች በዚህ ዓመት ብቻ የብዙ ሺህ ሰዎችን ሕይወት የቀጠፉትንና በብዙ ቢሊዮን ዶላር የሚገመቱ ውድመቶችን ያስከተሉ የመሳሰሉ ሉ ከባድ የተፈጥሮ አደጋዎች እየተባባሱ ባሉበት በዚህ ወቅት ነው። ሩሲያ በዩክሬን ላይ ከምታካሂደው ጦርነትና ከኃይል ምንጭ ችግሮች እንዲሁም ከዋጋ መናርና ከኮቪድ-19 ዓለም አቀፍ ወረርሽኝ የተያያዙ የምጣኔ ሀብት ቀውሶች ያሉ ቢሆንም መንግስታት የአየር ንብረት ለውጥን መታገላቸውን እንዲቀጥሉ የጉባኤው መሪዎች ትናንት እሁድ በመክፈቻው ላይ ጥሪ አቅርበውላቸዋል። በሁለቱ ቀናት ንግግር 110 የሚሆኑ የሀገሮች መሪዎች የሚካፈሉ ሲሆን ዋናዋ የበካይ ጋዛ ምንጭ የሆነችው የቻይና መሪ ዢ ቺምፒንግ ግን አይገኙም። የሁለተኛዋ የበካይ ጋዛ ምንጭ ሀገር የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የነገው የአጋማሽ ዘመን ምርጫ ከተጠናቀቀ በኋላ በሳምንቱ መጨረሻ ቀናት ገደማ ጉባኤተኞቹን እንደሚቀላቀሉ ተጠቁሟል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዲሞክራቶች አብላጫ መቀመጫ እንደያዙ ይዘልቁ እንደሆን ወይም ሪፐብሊካኖች የተወካዮች ምክር ቤቱንም የሕግ መወሰኛውንም ይቆጣጠሩ እንደሆነ የሚለየው የዩናይትድ ስቴትሱ የአጋማሽ ፕሬዚደንታዊ ስልጣን ዘመን ምርጫ ነገ ማክሰኞ ይጠናቀቃል። አንዳንድ ሪፐብሊካን ተፎካካሪዎች ምርጫው ተአማኒ አይሆንም የሚል ነቀፌታ እያሰሙ ባለበት በዚህ ወቅት የፓርቲ ወገንተኛ ያልሆኑ ቡድኖችም ሂደቱን በአንክሮ በመከታተል ላይ ናቸው። በአሁኑ ወቅት ዲሞክራቶች በኮንግረሱ ጠባብ አብላጫ መቀመጫ አላቸው። የእስካሁን ታሪክ በዚህ ምርጫ ለሚሆነው በጠቋሚነት የሚወሰድ ከሆነ ግን የፕሬዝደንት ጆ ባይደን ዲሞክራቲክ ፓርቲ በተወካዮች ምክር ቤት ብዛት ያላቸው መቀመጫዎችን፣ በሴኔቱ ደግሞ ጥቂት መቀመጫዎችን በሪፐብሊካኖች ሊነጠቅ ይችላል። ዲሞክራቶች የዋጋ ንረቱ አሜሪካውያንን እየጎዳ ቢሆንም የሴቶችን ጽንስ የማስወረድ መብት በቀለበሰው በጠቅላይ ፍርድ ቤቱ ውሳኔ ምክንያት መራጮች ወጥተው ድምፃቸውን እንደሚሰጡ ያመለክታሉ። አንዳንዶቹ ሪፐብሊካን እጩ ተፎካካሪዎች በበኩላቸው ያለፈው ፕሬዝደንታዊ ምርጫ ተሰርቋል የሚለውን የቀድሞውን ፕሬዝደንት ዶናልድ ትራምፕን ውንጀላ የሙጥኝ ብለው የምርጫውን ተአማኒነት ጉዳይ ዋና የዘመቻ ቅስቀሳቸው አጀንዳ አድርገዋል። ይህ በዚህ እንዳለ በነገው የዩናይትድ ስቴትስ ምርጫ ላይ የታለሙ የሐሰት መረጃዎች ሊባባሱ እንደሚችሉ ተገልጿል። በድምፅ መስጫ ማሽኖችና ስለ ድምፅ አሰጣጥ ስርዓቱ ጥርጣሬ ለማሳደር የታለመ አዲስ ዘመቻ ሊከፈት እንደሚችል ነው የተገለጸው። የምርጫ ደህንነት፣ የሳይበር ሴኪሪቲ እና የመሰረተ ልማት ደህንነት መስሪያ ቤት ሲአይስኤ ኃላፊዎችን ጨምሮ በአሁኑ ወቅት የሚሰሙት የተዛቡ መረጃዎች እንደ አውሮፓውያን አቆጣጠር በ2020 ዓመተ ምሕረት የነበሩትንና ፉርሽ የተደረጉትን አሳሳች መረጃዎች የሚያስተጋቡ ናቸው በማለት ሲያጣጥሉ ቆይተዋል። ዋይት ሀውስም ይህንኑ መልእክት አስተጋብቷል። የብሔራዊ ጸጥታ ምክር ቤት የስትራቴጂያዊ ግንኙነቶች አስተባባሪው ጃን ከርቢ ባለፈው ዓርብ ለጋዜጠኞች በሰጡት ቃል አሜሪካውያን ይህ ምርጫ ነጻ ፍትሐዊና ደህንነቱ የተጠበቀ እንዲሆን አስፈላጊው ሁሉ መከናወኑን በመተማመን ወደ ምርጫ ጣቢያ መሄድ ይችላሉ መሄድም አለባቸው ብለን እናምናለን ሲሉ ተናግረዋል። ይሁን እንጂ ሬከርድስ ፊውቸር የተባለ የሳይበር ሴኩሪቲ ኩባንያ ባወጣው አዲስ ጥናት በምርጫው ዕለትና ከዚያም በሚቀጥሉት ቀናት ውስጥ ከሁለት ዓመታት በፊት በነበረው ደረጃ ባይሆን ድምፅ መስጫ ማሽኖችና የድምፅ አሰጣጥ ስርዓቱ ላይ ያነጣጠረ የሐሰት መረጃ መባባሱ እንደማይቀር ምልክቶች እንዳሉ ጠቁመዋል። አድማጮች ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን አምሹ። ቆንጂት ታየን ለዓለም ዜናዎቹ እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥቅምት 28 2015 ዓ ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በአሁኑ ወቅት አስፈላጊው ነገር ግጭቱን ማቆም ብቻ ሳይሆን ብሔራዊ ርቅም ጭምር ነው ብዬ አስባለሁ። በዓለም አቀፉ ግጭት አጥኚ ቡድን የአፍሪካ ቀንድ ኃላፊ የሆኑትን ሙረቲ ሙቲጋ ነው የሰማችሁት። የኢትዮጵያና በኢትዮጵያ መንግስትና በህወሀት መካከል የተፈጸመው ስምምነት ባስቀመጣቸው ነጥቦች ተፈጻሚነትና በቀጣይ መወሰድ ስላለባቸው እርምጃዎች አነጋግረናቸዋል። በሁለተኛው አጋማሽ ይቀርባል። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። አሁንም እንድትከታተሉ እንጋብዛለን። ወደ ቀዳሚው የአብይር ዘገባ እንለፍ። የኢትዮጵያ የመከላከያ ሰራዊት አባላትና የህወሀት ታጣቂዎች ከፍተኛ ወታደራዊ አመራሮች በናይሮቢ ውይይት ጀምረዋል። ውይይቱ የትጥቅ መፍታት ጉዳዮችን ጨምሮ የግጭት ማቆም ስምምነቱ አፈጻጸም ላይ ያተኮረ መሆኑን የአፍሪካ ሕብረት ባወጣው መግለጫ አስታውቋል። በስብሰባው ከሚጠበቁ ውጤቶች መካከል የጦር መሳሪያ ድምጾችን ጸጥ ማሰኘት፣ የሰብአዊ አገልግሎት አቅርቦትን ማሳለጥ እንዲሁም የትግራይ ክልል ያለውን አገልግሎት ወደነበረበት ለመመ ለመመለስ የሚረዱ መንገዶችን ማበጀት እንደሚገኙበት ህብረቱ ገልጿል። ንግግሩን አስመልክቶ መግለጫ የሰጡት አምባሳደር ሬድዋን ሁሴን ውይይቱን የኢትዮጵያን የደህንነት የሚያረጋግጥ እና እስካሁን ድረስ ተደራሽ ወዳልሆኑ አካባቢዎች ሰብአዊ ፍሰቱን የሚያፋጥን ነው ያሉ ሲሆን፣ አቶ ጌታቸው ረዳ በበኩላቸው የምናከናውነው እያንዳንዱ ተግባር ወይም የምንፈርመው እያንዳንዱ ስምምነት የትግራይን ህዝብ ጥቅም የሚያረጋግጥ ነው ብለዋል። ኬኔዲ አባተ ተጨማሪ አለው። በርካቶችን ለሞት የዳረገውን የሰሜን ኢትዮጵያ ግጭት በዘላቂነት ለማስቆም ባለፈው ሳምንት በተፈረመው ስምምነት መሰረት በወታደራዊና ሌሎች ዝርዝሮች ዙሪያ ለመነጋገር በኢትዮጵያ መንግስትና በትግራይ ክልል ተወካዮች መካከል አዲስ ውይይት ተጀምሯል። በኬንያ እየተካሄደ ባለው ስብሰባ በሁለቱም ወገኖች ያሉ ወታደራዊ አዛዦችና የፖለቲካ ተደራዳሪዎች የሚሳተፉ ሲሆን ለውይይት ከሚቀርቡት ጉዳዮች ውስጥ ስምምነቱን እንዴት መተግበር እንደሚቻል፣ የትግራይ ኃይሎችን ትጥቅ ማስፈታትና በኢትዮጵያ ሰሜናዊ የትግራይ ክልል የሰብአዊ እርዳታ ተደራሽነት እና መሰረታዊ አገልግሎቶችን ማስጀመር የሚሉት ይገኙበታል። ዋና አደራዳሪው የአፍሪካ ህብረት ኮሚሽን ዛሬ ባወጣው መግለጫ እነዚህን መተማመን የሚያጎለብቱ ቁልፍ እርምጃዎች በመውሰድ ስምምነቱን ለማስፈጸም አሳይተዋል ላለው ቁርጠኝነት የኢትዮጵያን መንግስትና ህወሀትን አመስግኗል። የዛሬው ስብሰባ ሁለቱ አካላት በቅርቡ በተፈራረሙት ግጭት የማስቆም ስምምነት አንቀጥ ስድስት መመሰረት የሚከናወን መሆኑን የአፍሪካ ህብረት እንደሚያደርጉበት ባወጣው መግለጫ ጠቅሷል። ይኸውም ስምምነቱ በተፈረመ በአምስት ቀናት ውስጥ ከፍተኛ የጦር አዛዦች በመሬት ላይ ያለውን የጸጥታ ሁኔታ ግምት ውስጥ በማስገባት የትጥቅ መፍታት ጉዳዮችን ጨምሮ በስምምነቱ አፈጻጸም ላይ በዝርዝር ለመወያየት በተስማሙት መሰረት የሚካሄድ እንደሆነ ነው ያብራራው። የኢትዮጵያ መንግስት ዋና ተደራዳሪ አምባሳደር ሬድዋን ሁሴን የናይሮቢውን ውይይት አስመልክቶ ለጋዜጠኞች በሰጡት መግለጫ በዛሬው ዕለት ሁለቱ ወገኖች በውይይቱ አካሄድ ላይ ስምምነት ላይ ከደረሱ በኋላ ወደ ትግራይ የሚገባው ሰብአዊ እርዳታ በቀናት ውስጥ እንደሚጀምር ገልጸዋል። ምናልባት በዚህ ሳምንት መጨረሻ ወይንም በሚቀጥለው ሳምንት ሰብአዊ እርዳታ የጫኑ መኪናዎች መግባት ይጀምራሉ። አምባሳደር ሬድዋን አክለውም የትግራይን ማህበረሰብ ከቀሪው የአገሪቱ ክፍል ጋር ማገናኘት ቅድሚያ የሚሰጠው ጉዳይ መሆኑን አስረድተዋል። ልንደርስባቸው በማንችላቸው አካባቢዎች የስልክ የኃይልና የባንክ አገልግሎቶችን በፍጥነት ማገናኘት አለብን። ነገር ግን ከሁሉም በፊት ሕዝባችን ምግብ እና መድኃኒት ይፈልጋል። ያንን ለማፋጠን እየሞከርን ነው። የትግራይ ክልል ዋና ተደራዳሪ ጌታቸው ረዳ በበኩላቸው የሰብአዊ እርዳታ ወደ ክልሉ እንዲገባ ማስጀመር ለንግግሩ መተማመን እንደሚጨምር አስረድተዋል። ሰዎች እዚህ በምናደርገው ነገር የበለጠ መተማመንና የበለጠ ተስፋ ባዩ ቁጥር እኔና ሬድዋንን ጨምሮ እዚህ ያለነው ወታደሮች ተክሱ ለማቆም አስቸጋሪ እንዳይሆንባቸው እናደርጋለን። አቶ ጌታቸው አክለውም የሰላም ስምምነቱ መተግበር ለሀገሪቱ ተጨማሪ እድሎችን እንደሚፈጥር አስረድተዋል። በስምምነታችን ውስጥ የተዘረዘሩ በርካታ መፈጸም ያለባቸው ጉዳዮች አሉ። የአገልግሎቶች አቅርቦትና መልሶ ማስጀመር አንዱ ነው። አገልግሎቶች በተመለሱ ቁጥር የበለጠ መተማመን ይፈጠራል። የበለጠ መግባባት ሲኖር በሰዎች አእምሮ ውስጥ የበለጠ ተስፋ ይኖራል። ያ አሁን ልናመጣው እየጣርን ያለነው ሰላምን ያጠናክራል። እኛ ነውን ቃል ለመፈጸም ቁርጠኞች ነን። አቶ ጌታቸው ረዳ ዛሬ በትዊተር ገጻቸው ባስተላለፉት መልእክት የፈረሙት ስምምነት የትግራይን ህዝብ ፍላጎት የሚያስጠብቅ መሆኑን ገልጸዋል። አክለውም የምንታገለው የውጊያ ፍላጎት ኖሮን ሳይሆን እንደ ህዝብ ህልውናችን አደጋ ላይ ስለወደቀ ነው። የሰላም ስምምነት ህልውናችንን የሚያረጋግጥልን ከሆነ ለምን አንሞክረውም? ብለዋል አንድ ለጉዳዩ ቅርብ የሆኑና በይፋ አስተያየት መስጠት ባለመፈቀዱ ስማቸው እንዳይጠቀስ የጠየቁ ባለስልጣን በኬንያ መንግስት አስተናጋጅነት የሚካሄደው ንግግር እስከ ሮብ እንደሚቀጥል ለአሶሽየትድ ፕሬስ ተናግረዋል። ባለስልጣኑ አክለውም ሁለቱ ወገኖች ውጊያ መቆሙን ለሁሉም ተዋጊዎቻቸው ለመግለጽ ያለውን የመስመር ችግር ስለሚገነዘቡ ሊከሰት የሚችለውን ማንኛውንም ችግር ለመፍታት የግንኙነት መስመር መቋቋሙን ገልጸዋል። ውይይቱን ከሚያመቻቹትና ከሚሳተፉት መካከል የአፍሪካ ህብረት ተወካይና የቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ፣ የቀድሞ የኬንያ ፕሬዝደንት ኡሁሩ ኬንያታና የናይጄሪያ፣ የደቡብ አፍሪካና የኬንያ ወታደራዊ መኮንኖች ይገኙበታል። ዩናይትድ ስቴትስና የምስራቅ አፍሪካ በይነ መንግስታት ኢጋድም በታዛቢነት ይገኛሉ። ለሚቀጥለው ስብሰባ ወደ ትግራይ ክልል ዋና ከተማ እንደምንሄድ ተስፋ እናደርጋለን ያሉት የቀድሞ የኬንያ ፕሬዚደንት ኬንያታ በመጨረሻም ሁለቱም ወገኖች በኢትዮ ኢትዮጵያ ዋና ከተማ አዲስ አበባ ላይ በአንድነት ያከብራሉ ሲሉ ተናግረዋል። በዚህ ሂደት ማጠቃለያ ላይ ለሀገራቸው መሻሻል፣ ለኢትዮጵያ መሻሻል፣ ለቀጠናችን ጥቅም በጋራ የሚሰሩና በመጨረሻም በህዝባችን ደህንነት ላይ እንድናተኩር አፍሪካን የተሻለች አህጉር ለማድረግና ጦርነትን በዘላቂነት ለማቆም በምናደርገው ትግል አብረው የሚሰሩ ባልደረቦች ይሆናሉ። ከፍተኛ ጉዳት ደርሶብናል ሲሉ በሳምንቱ መገባደጃ ላይ ለዲፕሎማቶች ገለጻ ያደረጉት የኢትዮጵያ መንግስት ዋና ተደራዳሪ አምባሳደር ሬድዋን የገንዘብ ሚኒስቴር ሀገሪቱን እንደገና ለመገንባት 20 ቢሊዮን ዶላር እንደሚያስፈልግ መገመቱን አስታውቀዋል። አምባሳደሩ አክለው በትግራይ የስልክና የኤሌክትሪክ መስመሮችን በአስቸኳይ እንጠግናለን ሲሉ ተናግረዋል። የተባበሩት መንግስታት ድርጅት አጋር ተቋማት ተቋማትና የጤና ባለሙያዎች መሰረታዊ የሕክምና አቅርቦቶች እንኳን እየተሟጠጡ መሆኑን ያሳ ወቁትን ጉዳይ በተመለከተ አምባሳደር ሬድዋን ሲያስረዱ ያለብን ብቸኛው እንቅፋት የጦር አዛዦች ሁኔታውን እስኪገመግሙ ድረስ በረራዎችን ለመፍቀድ አደገኛ መሆኑ ነው ያሉ ሲሆን የጦር አዛዦቹ በጊዜ ገደብ ላይ ከተስማሙና መንግስት የአየር ክልሉንና የአየር ማረፊያውን ሙሉ በሙሉ ከተቆጣጠረ በኋላ ትግራይ ክልል በየብስም ሆነ በአየር ለሰብአዊ እርዳታ ተደራሽ ይሆናል ብለዋል። ወታደሮቿ ከኢትዮጵያ ጦር ጎን ሆነው እንደተዋጉ የሚነገርላት ጎረቤት ሀገር ኤርትራ የሰላም ንግግሩ አካል አልነበረችም። ባለፈው ሳምንት የተደረሰው የሰላም ስምምነት በቀጥታ ባይጠቅሳትም በሁሉም የኢትዮጵያ ዓለም አቀፍ ድንበሮች የኢትዮጵያ መከላከያ ሰራዊት እንዲሰማራና የአገሪቱን ሉዓላዊነትና የግዛት አንድነት እንዲያስከብር እንዲሁም ከውጭ ወረራ እንዲከላከል የደቡብ አፍሪካው ስምምነት ይደነግጋል። አምባሳደር ሬድዋን በግጭቱ ወቅት የኢትዮጵያ ድንበሮችና የአየር ክልል ተጥሷል ሲሉ በመግለጫቸው ያመለከቱ ሲሆን እርስ በርስ በመፋለምና አንዳችን አንዳችንን በማዳከም ተጠምደናል። ይህም ሶስተኛ ወገን የበለጠ እንዲያዳክመን መንገዱን ከፍቷል ብለዋል። አክለውም ለዚህ የሰላም ሂደት ፍላጎት ላይኖረው የሚችል ሶስተኛ አካል ሊኖር ይችላል ሲሉ ገልጸዋል። ስምምነቱን በተመለከተ እስካሁን ከኤርትራ በኩል በይፋ የተሰጠ አስተያየት የለም። የደቡብ አፍሪካው ስምምነት በተፈረመ በ24 ሰዓታት ውስጥ በሁለቱ አካላት ከፍተኛ ወታደራዊ አዛዦች መካከል ግንኙነት እንዲፈጠርና በሂደቱ ላይ በአምስት ቀናት ውስጥ ውይይት እንዲያደርጉ የሚደነግግ ሲሆን ቀጥሎም በወታደራዊ አዛዦቹ ስምምነት መሰረት በአስር ቀናት ውስጥ ለከባድ መሳሪያዎች ቅድሚያ ተሰጥቶ የትጥቅ ማስፈታት ተግባር እንዲጀመር ይላል። ትንንሽ መሳሪያዎችን ጨምሮ አጠቃላይ የትጥቅ አፈታት ሂደቱ ስምምነቱ ከተፈረመ በኋላ ባሉት ሰላሳ ቀናት ውስጥ እንዲጠናቀቅ ሁለቱ አካላት መስማማታቸውንም ሰነዱ ያመለክታል። የኢትዮጵያ መንግስት ተደራዳሪ ቡድን አባል ዶክተር ጌዲዮን ጢሞቴዎስ የሁለቱም ወገኖች ከፍተኛ ጦር አዛዦች ትጥቅ የማስፈታቱን ዝርዝር እቅድ ሲያዘጋጁ እንቅስቃሴው የጊዜ ማራዘሚያ የሚጠይቅ ከሆነ ምክር ሀሳብ ሊሰጡ ይችላሉ ሲሉ የጊዜ ገደቡ ሊራዘም እንደሚችል አመልክተዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ መንግስትና በህወሀት መካከል የተደረሰው ስምምነት ዘላቂ ወደ ሆነ ብሔራዊ እርቅ እንዲያመራ በተፋላሚ ወገኖች መካከል መተማመን ሊገነባ እንደሚገባ የዓለም አቀፉ ቀውስ ተንታኝ ቡድን የአፍሪካ መርሃ ግብር ኃላፊ ሙሪዚ ሙቲጋ አመልክተዋል። በጦርነት ውስጥ ትልቅ ሚና እንዳላት የሚገለጸው ኤርትራም ትኩረት ሊሰጣት እንደሚገባ ጠቅሰዋል። የሰላም ስምምነቱ ባስቀመጣቸው ነጥቦች ተፈጻሚነት እና በቀጣይ መወሰድ ስለሚገባቸው እርምጃዎች ከሙቲጋ ጋር ያደረግነው ቆይታ ቀጥሎ ይቀርባል። ሁለት ዓመት ከፈጀ ጦርነት በኋላ የኢትዮጵያ መንግስትና ህወሀት በዋናነት ግጭቱን በአስቸኳይ ለማቆም ተስማምተዋል። ውጤቱን እንዴት አዩት? ይህ ጦርነት በዓለም ላይ ካሉ እጅግ ገዳይ ጦርነቶች አንድ መሆኑን ማንጸባረቅ አለብን። ከኢትዮጵያ ከሁሉም አቅጣጫ ከአማራ፣ ከትግራይ፣ ከኤርትራ የተውጣጡ በአስር ሺዎች የሚቆጠሩ ወጣቶች የተፋለሙበት ጦርነት ነው። በሰው ሕይወት፣ በንብረት፣ በኢትዮጵያ መረጋጋት ዙሪያ ያስከፈለው ዋጋ እጅግ ከፍተኛ ነው። ስለዚህ ማንኛውም ጦርነት የማቆም ስምምነት ተቀባይነት አለው። በእርግጥ አልጠበቅነውም ነበረ። የጠበቅነው ምናልባት ለሰብአዊነት ተብሎ ተኩስ የማቆም ስምምነትና የመደራደሪያ ነጥቦች ይደረጋሉ የሚል ነበረ። ስለዚህ ይሄ ያልተጠበቀ አስደሳች ዜና ነው፣ ልንቀበለው የሚገባ ግን ደግሞ ለመጠንከር ብዙ ስራ የሚቀረው ነው። ከስምምነቱ ካልተጠበቁ ካሏቸው ነጥቦች ውስጥ እንግዲህ አንዱ የህወሓት ኃይሎች ትጥቅ እንዲፈቱና የፌዴራል ኃይሎች ክልሉን እንዲቆጣጠሩ የሚጠቅሰው ነው። የዚህን ስምምነት ተፈጻሚነት እንዴት ያዩታል? ይህ ጦርነት በሁሉም በኩል ያሉ ወገኖች ተረክቶችን ሲገነቡበት የቆየ ጦርነት ነው። በትግራይ በኩል ከኢትዮጵያ አርበኞችና ከኤርትራ በኩል ስጋት አለ በሚል ነው ኃይል እንደሚያስፈልግ የሚናገሩት። በኢትዮጵያ መንግሥት በኩል ደግሞ የትኛውም ሀገር ሁለት የታጠቀ ኃይል ሊኖረው አይችልም ይላል። እንደውም የመከላከያ ኃይል ተብለው መጠራታቸውን ይቃወማሉ። እናም የትግራይ ኃይሎች ሙሉ ለሙሉ ትጥቅ እንዲፈቱ ሲጠይቁ ቆይተዋል። ከሌሎች የዓለማችን የሰላም ሂደቶች የተማረ ነው የሚመስለኝ። ነገር ግን ትጥቅ ማስፈታት የትኛውም የሰላም ስምምነት ውስጥ አስቸጋሪ ከሆኑ ነገሮች አንዱ እንደሆነ ነው። በጣም በጥንቃቄ መተግበር ይፈልጋል። በሁሉም አቅጣጫ እምነትን መገንባትና በጎ ፈቃድን ይፈልጋል። ስለዚህ የትግራይን የደህንነት ስጋቶች በቀናነት እንደሚመለከቱ ማሳየት ያስፈልጋል። ትግራዋዊውም ቢሆን ይህንን በቅን ልቦና ማቅረባቸው አስፈላጊ ነው። በአጭር ጊዜ መፈጸም የሚችል ይመስሎታል? ዋናው ነገር መተማመንን መገንባት ነው ብዬ አስባለሁ። የበዛ የድል አድራጊነት ስሜትን ማስቀረት ያስፈልጋል። አንዱ የሌላኛው ወገን መጨረሻ እንደሆነ የሚገልጽበትን ሁኔታ ማስወገድ አለብን። አንዳንዶች አሸንፈናል ይላሉ። እኔ እንደሚመስለኝ ሁሉም ኢትዮጵያዊ በዚህ ጦርነት ያጣው ነገር አለ። ከጠፋው ሕይወት አንፃር፣ በኢኮኖሚ ብልጽግና ረገድ፣ በኢትዮጵያ ካለው ሰፊ አቅም አንፃር ሁሉም ብዙ ነገር አጥቷል። ስለዚህ ሁሉም ሰው ከግጭት ይልቅ ሰላም የተሻለ መሆኑን መገንዘብና የሚያስማማ ወደፊት የሚያራምድ መንገድ የሚፈለጉ ጠቃሚ ይመስለኛል ከውጭ ያሉ ሸምጋዮች በተለይ የአፍሪካ ህብረት ኬንያውያን ደቡብ አፍሪካና ዩናይትድ ስቴትስን ጨምሮ ሌሎች የውጭ ተመልካቾች የቅርብ ክትትላቸውን መቀጠል አለባቸው በተዋዩ ወገኖች መካከል ያለው መተማመን ዝቅተኛ ደረጃ ላይ ያለ በመሆኑ መተማመን እንዲገነቡ መርዳት አለባቸው ሌላው እንግዲህ በሰሜን ኢትዮጵያ ጦርነት ውስጥ ጣልቃ መግባቷና በርካታ የመብት ጥሰት ማድረሷ የሚገለጸው ኤርትራ በስምምነት ውስጥ ትኩረት አልተሰጣትም የሚሉ አስተያየቶች ይነሳሉ። ከዚህ በኋላ የኤርትራ ሚና ምን ሊሆን ይችላል ብለው ይገምታሉ? በሰላም ንግግሩ ላይ ኤርትራ ለመሳተፏ ጥያቄ ያጭራል፣ ግን ደግሞ የሚደንቅ አይደለም። ምክንያቱም ኢትዮጵያ የምትገልጸው ይህ ጉዳይ የኢትዮጵያ ጉዳይ መሆኑንና ኤርትራውያን የገቡት ለመርዳት ብቻ መሆኑን ነው። ግን ኤርትራ ለሰላም ስምምነቱ የምትሰጠው ምላሽ አስፈላጊ ነው። የሚታመነው ኤርትራ ከዚህ ከፍ ያለ ዓላማ እንዳላት ነው። ይህ ዓላማ ሊደረስባቸው የማይችሉ እንደ ትግራይ ኃይሎችን በጦርነት ሙሉ ለሙሉ ማሸነፍ ያሉትን ያጠቃልላል። ይሄ በጥንቃቄ መያዝ ያለበትና ከዚህ በኋላ የአዲስ አበባ ራስ ምታት ይመስለኛል። ምክንያቱም ኤርትራውያን ጣልቃ እንዲገቡ የጋበዟቸው እነሱ ናቸው። ስለዚህ ኤርትራን በተመለከተ ያለውን እንቆቅልሽ የምትፈታው አዲስ አበባ ብቻ ናት። ሌላው በስምምነት ውስጥ የተጠቀሰው ነጥብ የጥላቻ ንግግሮችን ማስቆም ነው። ይህንን ግጭት በማባባስ ደግሞ የጥላቻ ንግግሮች ትልቅ ቦታ አላቸውና ከዚህ በኋላ በተለይ ደግሞ የሰላም ስምምነቱን በመሬት ላይ ከማውረድ አንጻር የጥላቻ ንግግር ምን አይነት ሚና ይኖረዋል? በአሁኑ ወቅት አስፈላጊው ነገር ግጭቱን ማቆም ብቻ ሳይሆን ብሔራዊ ርቅም ጭምር ነው ብዬ አስባል። በሁሉም አቅጣጫ መራራ የሆኑ ስሜቶች እንዳሉ እናውቃለን። በእነዚህ ጸባጫሪ አመለካከቶች ምክንያት ሁለቱም ወገኖች ጥቃት ፈጽመዋል። ስለዚህ እርቅ በጣም አስፈላጊ እንደሆነና የጥላቻ ንግግርን ማቆም የዚህ ቁልፍ አካል እንደሆነ እናውቃለን። ለእኔ አስቸጋሪው ክፍል ነው ብዬ የማስበው የተጠያቂነት ሁኔታ ነው። ነገር ግን ለመጀመሪያ እርምጃ የጥላቻ ንግግርን መገደብና በተለያዩ ቡድኖች ላይ የሚሰነዝረውን ጥቃት ማቆም አስፈላጊ ነው። እንግዲህ የደቡብ አፍሪካው ስምምነት ትልቁ ቢሆንም ከዚህ በፊትም የተኩስ ማቆም ስምምነት ተደርጎ ነበር። ነገር ግን ከዛ በኋላ ስምምነቱ ተጥሶ ጦርነቱ ቀጥሏል። አሁንም ተመሳሳይ ነገር ላለመፈጠሩ ማስተማመኛ አለ? ጦርነቱ ዳግም ላለመቀጠሉ ምንም ማስተማመኛ የለም። በተለይ አንደኛው ወገን ጦርነቱን ለማቆም የተስማማው ወታደራዊ አቅሙ ስለተዳከመ ነው ብሎ ማሰቡ በስምምነቱ ላይ ያለው እምነት ዝቅተኛ እንዲሆን ያደርጋል። አሁንም ስምምነቱን የምንፈልገው መሆኑን አጽንኦት መስጠት አለብን። ይህንን ጦርነትና ያስከፈለውን ዋጋ የተመለከተ ማንኛውም ሰው የሚያደንቀው ነው። ነገር ግን ከዚህ በኋላ መተማመንን መገንባት ያስፈልጋል። የሰላም መንገድ ሆኖ እያለ ሁለቱም ወገኖች ጦርነት መምረጣቸው አሳዛኝ ነገር ነው። ስለዚህ አሁን ሰላም መምረጣቸው በጣም አስፈላጊ ነው። ተስፋ የሚደረገው የበለጠ መተማመን እንደሚኖርና ዘላቂ ወደሆነ ስምምነት ለመሸጋገር የበለጠ ጥረት እንደሚደረግ ነው። ነገር ግን ብዙ ስራዎች ይቀራሉ። ይህ አሁን የሚሉት አይነት መተማመን ሊፈጠር የሚችለው እንዴት ነው? በደቡብ አፍሪካ የተካሄደውን ስምምነት ከተካፈሉ አንዳንድ ምንጮች እንደሰማ ነው፣ በሁለቱ ተዋናዮች መካከል በአማርኛ ቀጥተኛ ንግግሮች ተደርገዋል። እኔ እንደማስበው በሁለቱም በኩል ባሉ ወታደራዊ አመራሮችና የፖለቲካ አመራሮች እንደ አፍሪካ ሕብረት ባሉ የውጭ ድጋፍ ታግዘው ቀጥተኛ ንግግሮች መደረጋቸውን መቀጠላቸው አስፈላጊ ነው። ያ ጉዳቱን ለመገደብ ሊረዳ ይችላል። ይህ ስምምነት እንግዲህ በዋናነት ግጭቱን በአስቸኳይ ለማስቆም እና ሰብአዊ እርዳታዎች እንዲሁም መሰረታዊ አገልግሎቶች እንዲቀጥሉ ለማስቻል የተደረሰ ነው። ነገር ግን ግጭቱ እንዲቀሰቀስ ያደረጉ መሰረታዊ ችግሮች አሁንም አልተፈቱም። ስለዚህ ቀጣዩ ሂደት ምን መሆን አለበት? በዋናነት ይሄ በተወሰነ መንገድ እየተካሄደ ያለው የአጠቃላይ ብሔራዊ ውይይት ሂደት አካል መሆኑን ማስታወስ ያስፈልጋል። ያንን ብሔራዊ ውይይት መንከባከብ፣ ቀጣይነት እንዲኖረው ማድረግና መፍትሄ ወደሚያመጣ አቅጣጫ እንዲሄድ መምራቱ አስፈላጊ ነው። የግጭቱ ስር የሰደደ ፖለቲካዊ ችግር ገና እንዳልተፈታ መረዳትና ስምምነቱን ለመፈጸም መሞከር የእንቆቅልሹ ቅልፍ አካል ነው። ኢትዮጵያ ውስጥ ግጭት ያለው በሰሜኑ ክፍል ብቻ አይደለም። በሌሎች እንደ ኦሮሚያና ቤኒሻንጉል ባሉ ክልሎችም ግጭቶችና የመብት ጥሰቶች አሉ። ይህ ስምምነት ለሌሎችም እኩል ትኩረትን የሚሹ ግጭቶች መፈታት የሚሰጠው ተስፋ አለ። እዚህ ላይ ከአስቸጋሪ ሁኔታዎች ውስጥ አንዱ ብሔራዊ ውይይቶች ስር መያዝ ጀምረው ነበረ። ነገር ግን ውይይቶቹ በሚካሄዱበት ተመሳሳይ ወቅት ግጭቶችና የእርስ በርስ ጦርነት እየተካሄደ ነበረ። ይሄ መሰረታዊ ምክንያት ቢሆንም ግን ብቸኛው ምክንያት አይደለም። በመቀጠል በተለያዩ የኢትዮጵያ ክፍሎች ካሉ የተለያዩ ተዋጊዎች ጋር ለመወያየት የሚያስችል እርምጃ መኖር አለበት። ከዚያ በኋላ በመላ ሀገሪቱ ዘላቂ ሰላም ማምጣት የሚያስችል ሁሉን ያካተተ ሰፊ ብሔራዊ ውይይት ያስፈልጋል። ሙቲጋ፣ ለሰጡን ጊዜ በጣም እናመሰግናለን። ምንም አይደለም። እኔም አመሰግናለሁ። መሰናዷችን እንደቀጠለ ነው። በቀጣይ የምናልፈው ወደ ዜና እረፍት ይሆናል። ታዋቂው ድምፃዊ አሊ ቢራ ባደረበት ሕመም በህክምና ሲረዳ ቆይቶ ትላንት ምሽት ላይ አርፏል። አስክሬኑ ቢሾፍቱ ከተማ ወደሚገኘው መኖሪያ ቤቱ ያረፈ ሲሆን ባልደረቦቹ፣ አድናቂዎቹና ወዳጆቹ እየደረሱ ሀዘናቸውንም ክብራቸውንም እየገለጹ ነው። ገልሞ ዳዊት በተከታይ ዘገባው የአሊ ቢራን ሕይወትና ትርጉም ያስቃኘናል። አሊ መሐመድ ቢራ በ1940 ዓ.ም ድሬዳዋ ተወለደ። አሊ በ14 ዓመት ዕድሜው አፍረን ቀሎን ተቀላቀለና ለአደባባይ የሙዚቃ ህይወቱ መስረጥ አለ። አሊ በዘመኑ ብዙ ዘፈኖችን ጽፏል፣ እራሱም ዘፍኗቸውም አል ዘመድኩ ምስጋናው ጋዜጠኛና የአፋን ሮሞ ዘፈኖች አጥኚ ነው። አሊ እንግዲህ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ እማታገኘው ስፔሻል ሰው ማለት ባለው ተሰጥኦ በሚሰራው ስራ ወይም ደግሞ ብዙ ማንነቶች ብዙ ሙያዎችን አንድነት የያዘ ነው። እንደ መጀመሪያ እንደ ዘፋኝ ብቻ እንደ ዘፋኝ በልዩ የሆነ ስልሳ ዓመት ሙሉ የኮኮብነትን ጫፍ ይዞ ሳይዋዥቅ ሁሌ፣ እንዲያውም እያደገ ባደረ ቁጥር እንደ ወይን እየጣፈጠ የሚመጣ ድምፅ ያደገ ድምፅ ያለው ትልቅ ድምፃዊ ነው። ብዙ የሙዚቃ መሳሪያ መጫወት የሚችል መልቲ ኢንስትሩመንታሊስት የምትለው ነው ሲቀጥል የሙዚቃ ባለሙያ በትምህርትም ደግፎ ሙዚቃ ይሰራል። ሶንግ ራይተር ነው የሚባለው፤ ሙዚቃን ዘፈንን ከስክራች አንስቶ የሚፈጥር ዘፋኙ የሚለውን የሚያወጣውንም ፕላስ ሙዚቃ መሳሪያው ውስጥ ያለውንም አሬንጅመንት በሙሉ የሚያስቀምጥ ኮምፖዘር ነው አሊ። እና በዚህ ደረጃ አታገኝም። እንደዚህ በዚህ ስልሳ ዓመት የኖረ በሱ ዕድሜ ያሉ ቢያንስ አንዱን ሁለቱን ያላቸው ሰዎች ሊኖሩ ይችላሉ። እንደዚህ የተሰባሰበን ማንነት እንደኛ ሀገር የለም። አሊ፣ ሙሉ ሙዚቀኛ ነው። አቡበከር ሙሳ፣ አሊ ሸቦና ኡስማል መሐመድ በምስራቅ ኢትዮጵያ ስመጥሩን ውርጂ በከልቻ ወይንም በኋላ ላይ አፍረንቀሎ የተባለውን የሙዚቃ ቡድን በ1950 ዎቹ አቋቋሙ። ያኔ ታዳ አሊ ብራ ልዩ ተስጦ እንደነበረው አስተዋሉና ገና በታዳጊነቱ እንዲቀላቀላቸው እድል ተሰጠው። አሊ ያኔ ሀረር ሬዲዮ ይሰራ የነበረውና በኋላ ላይ በደርግ መገደሉ የሚነገረው አቡበከር ሙሳ ብራንበሬ የሲል የደረሰው ሙዚቃ ከተጫወተ በኋላ አሊ መሐመድ ሙሳ ቀርና ስሙ አሊ ብራ ሆነ። ኮንሰርታቸው የአስራ ዘጠኝ ሀምሳ አራት እንደ ኢትዮጵያ አቆጣጠር የኢድ አል ፈጥር በዓል ነበር። ትሬደዋላ ኮንሰርት ያዘጋጃሉ ያኔ ገና ከታዳጊዎቹ ውስጥ ከፍ ብሎ የሚታይ ልጅ ነበር። የመጀመሪያው ለአፍረን ቀሎ ለሚባለው ራሱ ለውርጅ በስተቻ የመጀመሪያ ኮንሰርት ነው። እነሱ ራሳቸው አቋቋሙ እንትን ያሉት የመጀመሪያው መድረክ ላይ ነው። በአንዴ ከታዳጊዎቹ ወደ ትልልቆቹ ወስዶ የቀላቀሉት ተሰጠው ነው። የሙዚቃ ቡድኑ ብዙም ሳይቆይ ከአንድ ዓመት በኋላ ተበተነ። ከአባሎቹ ብዙዎቹ አካባቢውን እየጣሉ ሲሸሹ አሊ ከድሬድ አዋንዳ የወጣ መታገዱ ይነገራል። ሆኖም ተሰጥኦውን ያስተዋሉ ሰዎች ከያኔዎቹ ባለስልጣናት ጋር ተነጋግረው አሊ ወደ አዲስ አበባ ሄዶ የክቡር ዘበኛ ባንድን እንዲቀላቀል ያደርጋሉ። በ1954 የመጀመሪያውን አልበሙን አዋሽ ነማይንጬ ሲሱ በሸክላ የተቀረጸ ሁለት ዘፈኖችን በ1968 ዓ ምት ደግሞ የመጀመሪያው የካሴት አልበም አሳትመዋል። አሊ በፈኖሙ ታሪክ ውስጥ የመጀመሪያው ትልቅ ድምፅ ማለት ነው። ማለት ከዳር እስከ ዳር ሊሰማ የቻለ ሁሉም እኩል የሚሰማው ማለት እንደሚታወቀው የኦሮሞ ማህበረሰብ በተለያየ የሚዲያ እድልም አልነበረውም። የሚዲያ ድል የሆነ ቋንቋ ሲኖረው ሚዲያውን ሬዲዮ የሚያዳምጥ አጠቃላይ ይሰማዋል። ግን የሚዲያ ድል ሳይኖረው በሕትመት ደረጃ በጣም ሴንሰርሺፕ በነበረበት ሙሉ ካሴቶቶ በማያቅበት ዘመን የአሊ ዘፈኖች የትን ቦታ ይደመጡ ነበር? በኃይለስላሴ ጊዜ አዋሽን ብትወስድ የመጀመሪያው ሀገር ውስጥ ተጠርቶ ግሪክ ታትሞ ሀገር ውስጥ የገብን ነው። ይሄ የመጀመሪያው በሪከርዲንግ ደረጃ በካሴት ይዞ በመምጣት የመጀመሪያው የኦሮሞ ሰው ነው። ማለት ሁሉም ኦሮሞ አሊን እንዲሰማዩ በአሊ በኩል ኦሮምኛ መደመጥ ጀመረ። እሱ ደ ላውደስት ቮይስ ኦፍ አፋን ኦሮሞ በወቅቱ በቃ የአፋን ኦሮሞ ትልቁ ድምፅ ነው። አሊ በአፋን ኦሮሞ ቢዘፍንም ስራዎቹ በይዘትም በቅንብርም በሁሉም ኢትዮጵያውያን ዘንድ የተወደዱ መሆናቸውን የኢትዮጵያ ሙዚቃ ማህበር ፕሬዚደንት ዳዊት ይፍሩ ይናገራል። እንግዲህ እሱ አንድ መስመር ላይ የተሸካለ አርቲስት አይደለም። ሁለገብ ነው ሁሉ የሚሰራው እና ከነ መሐሙድ ከነ ጥላውን ጋር አብሮ በዛን ዘመን የተሳተፈ ነው። አንጋፋም ነው እና በአማርኛም ተሳትፏል። በኦሮምኛ፣ በአረብኛ፣ በሱዳንኛ፣ በእንግሊዝኛ ሳይቀር ብዙ አስተዋወጦች ያዝገዋል። ስራው እኮ አንድ ወገን ብቻ የሚያሞግስ አይደለም። እኔ እስከሚገባ ድረስ እና እሱ ምናልባት እና አጋጣሚ ግጥሞቹ በኦሮምኛ ሊሆኑ ይችላሉ ዜማዎቹ ግን ኢትዮጵያዊኛ ነው፣ እኛ የምንለው እና ለሁሉም ሰው የሚገባ ነው። አብዛኞቹ ኦሮምኛ የማይገባቸው ሰዎች እሱን ሙዚቃ እያዳመጡ ይረካሉ። ለምንድን ነው እንግዲህ ሙዚቃ የዓለም አቀፍ ቋንቋ ነው እና እሱ እንግዲህ ሚስጥሯን አግኝቷል ማለት ነው። ሁሉ ለሁሉም ሰው የሚሆን ነው እንጂ ለአንድ ወገን ብቻ ያተኮር አይደለም። ስለዚህ ሚስጥሩ ያ ነው ነው እሱ ደግሞ የኢትዮጵያ አርቲስት ነው እንጂ የአንድ ወገን ብቻ አርቲስት አይደለም ማለት ይችላል። በኖረበት ቢሾፍቱ ከተማ በሚገኘው ቤቱ ብዙ ሰው እየሄደ ሀዘኑን እየገለጸ ነው። ሄለምበሬ መሐሙድ አህመድ ከሀዘንተኛው መካከል ናቸው። አሊ ቢራ ከእኔ ጋር ብዙ ጊዜ አብረን ሰርተናል። በክብር ዘበኛው ሰራዊት ውስጥም አብረን ሰርተናል። ከዛ ውጭም ራስ ሆቴል አብረን ሰርተናል። ማጸባ ሸጋ ለሰው የሚያስብ ከሱ በፊት ለራሱ ከራሱ በፊት ለሰው የሚያስብ ሰው ነው። ትልቅ ሰው ነው። ማን ጭንቅላት ያለው ሰው ነው። የዋህ በጣም ጥሩ፣ ለሰው የሚኖር ሰው ነው። እና አላውቅም እኔ ሁሌ አከብረዋለሁ። ሁሌ ወድጆ ነው የምኖረው እና በጣም አባቴ ነው። በጣም እወደዋለሁ። እግዚአብሔር ለአድናቂዎቹ፣ ለቤተሰቦቹ ስፔሻሊ ለባለቤቱ መጽናናት ይስጥልኝላለሁ። አቶ ዳዊት ይፍሩን ጨምሮ ብዙዎች የአሊብራ ድንቅ ስራዎች ዘመንና ትውልድን ተሻጋሪ ስለመሆናቸው በአንድ ቃል ይመሰክራሉ። የአሊብራ አስከሬን በተወለደባት ከተማ ድሬዳዋ ነገ በክብር እንደሚያርፍ ተገልጿል። ለአሜሪካ ድምጽ ገልሞ ዳዊት ከቢሾፍቱ ለአርቲስት አሪ ቢራ ቤተሰቦችና ወዳጆች መጽናናትን እንመኛለን። እያዳመጣችሁት ያላችሁት በ አስራ ዘጠኝ በ ሀያ አምስት ና በ ሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል ሀምሳ ሰባት ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። የመጀመሪያውን ግማሽ አጠናቀን ወደ ሁለተኛው አጋማሽ ተሸጋግረናል። የሁለተኛው አጋማሽ የመጀመሪያ ወደሚሆነው የአፍሪካ ነክ ርዕሶች ከማለፋችን በፊት በፕሮግራማችን ላይ የሚኖሯችሁን አስተያየቶች ወይም ግን ጥቆማዎች በምን ታደርሱናላችሁ ለሚለው ተከታዩን ማስታወቂያ ሰምተን እንመለስ።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 በቀጥታ የምናልፈው ወደ አፍሪካ ነክ ርዕሶች ነው። በሱዳን የታጠቁ ቡድኖችና ባለፈው ዓመት ወታደራዊውን መፈንቅለ መንግስት ይደግፉ የነበሩ ሌሎች ቡድኖች አዲስ የፖለቲካ ቅንጅት ፈጥረው ከሽግግር ሂደቱ የተገለሉ ያሏቸውን ሌሎች ቡድኖች ለማካተት እየሰሩ ነው። በኢኳቶሪያል ጊኒ ደግሞ ቅጥረኞች መጪውን ምርጫ እንዳያውኩ በሚል ከካሜሩን ጋር ያላትን ድንበር ዘግታለች። ነጋዴዎች ግን የድንበሩ መዘጋት የንግድ እንቅስቃሴውን አስተጓጉሏል እያሉ ነው። እነዚህ በዛሬው የሳምንታዊ የአፍሪካ ነክ ርዕሶች የምንመለከታቸው ጉዳዮች ናቸው። እንግድ ወልድ ያቀርበዋል። በሱዳን የታጠቁ ቡድኖችና ባለፈው ዓመት ወታደራዊ መፈንቅለ መንግስት ይደግፉ የነበሩ ሌሎች አካሎች አዲስ የፖለቲካ ቅንጅት ፈጥረው ከሽግግር ሂደቱ የተገለሉ ያሏቸውን ሌሎች ቡድኖች ለማካተት እየሰሩ ነው። የነፃነትና የለውጥ ኃይሎች ዲሞክራሲያዊ ቅንጅት ተብሎ የተሰየመው ስብስብ በሱዳን የሚገኙ በርካታ ወታደራዊ ቡድኖችን ያካተተ ነው። ከእነዚህም ውስጥ የነፃነትና የለውጥ ኃይሎች የተሰኘውና ከሶስት ዓመታት በፊት የኦማር አልበሽርን አገዛዝ የገረሰሰውን ተቃውሞ የመራው ይገኝበታል። ቡድኑ አሁንም በወታደራዊ አገዛዝ ላይ የሚደረገውን ተቃውሞ በመምራት ላይ ነው። ባለፈው ሳምንት ይፋ የሆነው ህብረት በሲቪሎች የሚመራን የሽግግር መንግሥት ይደግፋል። እንደ አውሮፓውያን አቆጣጠር የተፈጸመውን የጁባ የሰላም ስምምነት እንደገና መከለስን በተመለከተ ግን ተቃውሞ አለው። ስምምነቱ በሱዳን ያሉ የታጠቁ ቡድኖችን ወደ ሽግግር መንግስቱ ለማምጣት ያለመ ነው። ተቺዎች እንደሚሉት ግን ከምርጫ በፊት ትጥቅ ማውረድን ከማይጠይቀው ስምምነት አንዳንድ ቡድኖች ተገልለዋል። ጅብሪል ኢብራሂም የሱዳን ፋይናንስ ሚኒስትር ሲሆኑ የጅባውን ስምምነት የፈረመውና አሁን ደግሞ አዲሱን ቅንጅት የተቀላቀለው የፍትህና እኩልነት ንቅናቄ መሪ ናቸው። የትኛውም ፓርቲ በሱዳን የሚካሄደውን የዲሞክራሲያዊ ሂደት በበላይነት መጫን የለበትም ባይ ናቸው። ላ ነዳ ከማል ወላ ነ ናማና ፍጹምና ከመንግሥተ ሰማያት የመጣነን ብለን አንመጻደቅም። ነገር ግን ረአያችንን ለሌሎች ለማቅረብ እና የሌሎችንም ሀሳብ ለመስማት ዝግጁ ነን። ማንኛውም ፓርቲ አጀንዳውን ተጠቅሞ ሌሎች ማናቸውንም የሱዳን ፖለቲካ ቡድኖች ለማግለልና ከሂደቱ ለማስወጣት የሚሞክር ከሆነ ግን አንቀበልም። በጥቅምት 2014 የተደረገው መፈንቅለ መንግስት በዓለም አቀፍ ደረጃም ሆነ በሱዳን ውግዘት ገጥሞታል። ከዛ ወዲህ አገሪቱ ሳምንታዊ ተቃውሞ በማስተናገድ ላይ ትገኛለች። የጸጥታ ኃይሎች በአስለቃሽ ጭስና በጥይት በሰጡት መልስ እስካሁን 120 ሰዎች እንደተገደሉ የሱዳን ሐኪሞች ይናገራሉ። ወታደራዊ መሪው ጀኔራል አብዱልፈታህ አል ቡርሃን ባለፈው ዓም ላይ እንዳስታወቁት የፖለቲካ አጣብቂኙን ለመፍታት በሚደረገው ንግግር ላይ ጦሩ አይሳተፍም። የሲቪል የፖለቲካ ቡድኖች ወደፊት የሚያስኬድ ስምምነት እንዲደርሱና ያንንም ጦሩ እንደሚደግፍ ግን አስታውቀዋል። ኑረዲን ሳላውዲን የነጻነትና የለውጥ ኃይሎች አባል ሲሆኑ ቅንጅቱ ለሱዳን የፖለቲካ አጣብቂኝ የሚያመጣው መፍትሔ የለም ሲሉ ያጣጥላሉ። እያንዳንዱ የፖለቲካ ፓርቲ የራሱን ፍላጎት የሚያሟላ ቅንጅት የመመስረት መብት አለው። ዋናው ጉዳይ ግን የነኚህ ቅንጅቶች በሱዳን አብዮትና በሲቪል የሽግግር አስተዳደሩ ላይ ያላቸው አቋም ምንድን ነው የሚለው ነው። በወታደራዊ መንግስት ላይ የሚደረገውን ተቃውሞ የሚደግፉ ወገኖች የአዲሱ ቅንጅት ወታደራዊነትን የተላበሰ አካሄድ የሚያሳስባቸው ቢሆንም አንዳንድ ተንታኞች ግን በሱዳን ላለው ዋልታ ረገጥ የፖለቲካ ሁኔታ ቅንጅቱ መካከለኛ መንገድ ያዘጋጃል ይላሉ። ሱዳናዊ ጸሐፊ መኪ አልሞግራቢ እንደሚሉት የነጻነትና የለውጥ ኃይሎች ዲሞክራሲያዊ ቅንጅት ተብሎ የሚጠራው ስብስብ የተገለሉ ቡድኖችን ድምፅ ሊያገኝ ይችላል ትክክለኛ የፖለቲካ አጀንዳ ይዘው ከቀረቡ። ጸሐፊው እንደሚሉት በጦርነት በተደቆሰችው ዳርፉር፣ በኑባ ተራሮች፣ በቡሉናይል፣ በምስራቅ ሱዳን የሚገኙ ቡድኖች ከጎናቸው ሊቆሙ ይችላሉ። አዲሱ ቅንጅት በሱዳን ተገልለው ባሉ አካባቢዎች ፖለቲካዊ ጠቀሜታ አለው። የነጻነትና የለውጥ ኃይሎች ማዕከላዊው ምክር ቤት የተገለሉ አካባቢዎችን በሚገባ በመወከል ረገድ ድክመት ነበረበት። በጎሳዎች መካከል የሚደረገው ግጭት በዳርፉል፣ ኮርዶፋን፣ በብሉ ናይልና በምስራቅ ሱዳን እየጋመ ሲሆን በመቶ የሚቆጠሩ ሰዎችን ሲገድል በሺህ የሚቆጠሩትን ደግሞ አፈናቅሏል። በመዲናዋ ደግሞ ወታደራዊ አገዛዙ እንዲያከትም በሚታገሉ የዲሞክራሲ አቀንቃኞችና በአገዛዙ መሀል ያለው መፋጠጥ እንደቀጠለ ነው። የፖለቲካ ፓርቲዎቹ ደግሞ በሲቪል የሚመራ የሽግግር መንግስት ለማቆም በሚያደርጉት ሙከራ እሰጥ አገባ ላይ ናቸው። ኢኳቶሪያል ጊኒ ቅጥረኞች መጪውን ምርጫ እንዳያውኩ በሚል ከካሜሩን ጋር ያላትን ድንበር ዘግታለች። ነጋዴዎች ግን በድንበሩ መዘጋት የንግድ እንቅስቃሴው ተስተጓጉሏል እያሉ ነው። የፖለቲካ ተንታኞች እንደሚሉት በአውሮፓውያን አቆጣጠር 1979 በመፈንቅለ መንግሥት ወደ ሥልጣን የመጡትና በአፍሪካ ለረጅም ጊዜ በሥልጣን ላይ ያሉት ፕሬዚዳንት ቴዎዶር ኦቢያንግ እንደሚያሸንፉ እርግጠኛ ናቸው። በካሜሩን እና በኢኳቶሪያል ጊኒ የሚገኙ በመቶ የሚቆጠሩ ነጋዴዎች የካሜሩን የወደብ ከተማ ከሆነችው ኪዮሲ ካለፈው ሐሙስ ጀምሮ መንቀሳቀስ አልቻልንም እያሉ ነው። በደርዘን የሚቆጠሩ የአገሪቱ ወታደሮችም በድንበሩ ላይ ይታያሉ። የግንባታ ቁሳቁሶች አስመጪ የሆነው ዶሚኒክ ኤሶኖ እንደሚለው ወደ ሀገራቸው እንዳይመለሱና ከአስር ቀን በኋላ በሚደረገው ምርጫ ድምፅ እንዳይሰጡ ወታደሮች ከልክለዋቸዋል። ቁጥራቸው ደርዘን የሚጠጋ ነጋዴዎች መንቀሳቀስ አልቻሉም። ኢቤቢን ከተባለች የኢኳቶሪያል ጊኒ ከተማ ወደ ካሜሮን መግባት ሳይችሉ ቀርተዋል። ካሜሮን ዘይት፣ የታሸጉ ምግቦች፣ የሰውነት ቅባት ከኢኳቶሪያል ጊኒ ታስገባለች። በምትኩ ደግሞ የግንባታ ቁሳቁሶች፣ አትክልት፣ ሩዝና ድንች ትልካለች። የኦቢያንግ ልጅ የሆኑት የኢኳቶሪያል ጊኒ ምክትል ፕሬዚዳንት ማንጉ ድንበሩ የተዘጋው ምርጫውን ለማደናቀፍ የሚሹ ሰርጎ ገቦችን ለመከላከል ነው። የሰማንያ ዓመቱ ኦቢያንግ በአፍሪካ ለረጅም ጊዜ በሥልጣን ላይ የቆዩ መሪ ሲሆኑ በመጪው ምርጫ ሁለት ተፎካካሪዎች ይጠብቋቸዋል። ኢሶኖ ኦዶ ወደ ምርጫ የመጡት ለመጀመሪያ ጊዜ ሲሆን ሞንሱ አስሙ የሚወዳደሩት ግን ለሶስተኛ ጊዜ ነው። ኦቢያንግ የፓን አፍሪካ ቲቪ ቻነል በሆነው አፍሪክ ሚዲያ ቀርበው እንዳሉት በድጋሚ የሚመረጡ ከሆነ ሀገራቸውን ማበልጸግ እንደሚቀጥሉና በገጠራማ አካባቢዎች ያለውን ድህነት ለመቀነስ ይሰራሉ። ቀጣይ የምርጫ መፈክር የሆነው በአጋጣሚ አይደለም። የኔ ልዩ ፕሮግራም የኢኳቶሪያል ጊኒን ንግድ ለተቀረው ዓለም ክፍት በማድረግ በ2035 ዓ ም ይህችን የማዕከላዊ አፍሪቃዊት አገር በኢኮኖሚ ራሷን የቻለችና እያደገች ያለች አገር ማድረግ ነው። ኦዋና ወልፍጋንግ በያውንዴ ዩኒቨርሲቲ የፖለቲካ ተንታኝ ናቸው። እርሳቸው እንዳሉት ኦቢያንግ ለስድስተኛ ጊዜ ለምርጫ ቀርበዋል። በእነዚህ ምርጫዎች ከዘጠና በመቶ በታች ድምፅ አግኝተው አያውቁም። በእድሜ እየገፉ ያሉት ኦቢያንግ የኢኳቶሪያል ጊኒን ፕሬዚዳንትነት ስልጣን ለልጃቸው ቢያስተላልፉም የሚገርም አይሆንም። ልጃቸው አሁንም ምክትል ፕሬዚዳንት ናቸው እንዲሁም በገዢው የኢኳቶሪያል ጊኒ ዲሞክራቲክ ፓርቲ ውስጥ ተጽዕኖ ያላቸው ሰው ናቸው። ተቃዋሚዎች እንደሚሉት ደግሞ የኦቢያንግ አገዛዝ በጭቆና ተቃዋሚዎችን በማሰቃየት በሙስናና አስመሳይ ምርጫ በማድረግ የጎደፈ ነው። ገዢው ፓርቲ የሥራ ዘመኑን እያገባደደ ባለው ብሔራዊ ሸንጎ ካሉት መቶ መቀመጫዎች ዘጠና ዘጠኙን የያዘ ሲሆን በሴኔቱ ደግሞ ሁሉንም አምሳ አምስት መቀመጫዎች ተቆጣጥሯል። የኢኳቶሪያል ግኒ ፕሬዚደንታዊ ምርጫ መካሄድ የነበረበት በመጪው መያዝያ የነበረ ቢሆንም ከሴኔትና ከአካባቢ ምርጫ ጋር አንድ ላይ እንዲካሄድ በሚል ፕሬዚደንት ኦቢያንግ ወደፊት እንዲመጣና ከአስር ቀናት በኋላ እንዲደረግ አዘዋል። የተባበሩት መንግስታት ድርጅት እንደሚለው ኢኳቶሪያል ጊኒ በዓመት 3 ቢሊዮን ዶላር ከነዳጅ ገቢ የምታገኝ ቢሆንም 1.5 ሚሊዮን ከሚሆነው ህዝቧ አብዛኛው በድህነት አረንቋ ውስጥ ይኖራል። መሰናዷችን እንደቀጠለ ነው። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ በኢትዮጵያ መንግስትና በህወሀት መካከል የተኩስ አቁም ስምምነት በተፈረመ ማግስት በተለያዩ የአሜሪካ ግዛቶች የትግራይ ተወላጆች የጠሯቸው የተቃውሞ ሰልፎች ተደርገዋል። ስለ ሰልፎቹ ዓላማ ለማወቅ ሳራ ፍስሐዬ ከአስተባባሪዎቹ ጋር ቆይታ አድርጋለች። ሀብታሙ ስዩም ያቀርበዋል። በሰሜን ኢትዮጵያ የተቀሰቀሰው ጦርነት ሁለተኛ ዓመቱን በደፈነበት በአሁኑ ሰዓት በትግራይ ክልል ውስጥ እየደረሰ ነው ያሉትን በደልና ችግር በጉል ለማሰማት ለማሳየት ያቀዱ የትግራይ ተወላጆች የሚጠሯቸው ሰልፎች በሰሜን አሜሪካ መደረጋቸውን ቀጥለዋል። በኢትዮጵያ መንግስትና በሕዝባዊ ወያነ ሐርነት ትግራይ መካከል የተኩስ ማቆም ስምምነት ደቡብ አፍሪካ ላይ በተፈረመ ማግስት የተደረጉት ሰልፎች ከዚህ ቀደም ከታዩት ለየት ያሉ ናቸው። በዋሽንግተን ዲሲ አካባቢና በሲያትል ከተማ ሰልፈኞች አውራ ጎዳናዎችን በመዝጋት የትራፊክ ፍሰት እንዲቋረጥ አድርገዋል። ናሆም ካሳይ ከእነዚህ ሰልፎች አስተባባሪዎች መካከል አንዱ ነው። ንጹሐን ዜጋን ሊያድኑ የሚችሉት ወያር ከንሰንድ ብቻ ነው የሚሉት ወይ አሳስቦናል። ይሄ ጉዳይ ነው የሚሉት ሁለት ዓመት ተቆጠረ። ሁለት ዓመት ተቆጥሮ በመቶ ሺዎች የሚቆጠሩ ሰዎች ሞተዋል። በመቶ ሺዎች የሚቆጠሩ ሰዎች ረሃብ ውስጥ ነው ያሉት። እህቶቻችን፣ እናቶቻችን ሩ የተደፈሩ አሉ። በተለያየ መልኩ የተለያየ ሕክምና ድጋፍ የሚያስፈልጋቸው በቀላልና ከባድ ታካሚዎች አሉ ትግራይ ውስጥ እነዚህ ጋር የሚደርስ ነገር የለም። ሰው ሁለት ዓመት እየተቆጠረ ነው፣ የተቀየረ ነገር ግን የለም። ምን ያህል ጊዜ ነው የምንጠብቀው? ሁላችንም እስክናልቅ ነው የምንጠብቀው የሚል ቁጣ ነው ወደዛ ያወሰደ። ስለዚህ በተቻለ መጠን እኛም ወደነው ምንገባበት አለም እኛም ማስተጓጉል ፈልገን ምንገባበት አለም ግን መሰማት እንፈልጋለን። ላለፉት አራት ቀናት በተለያዩ የአሜሪካ ከተሞች የተካሄዱት ሰልፎች ላለፉት ሁለት ዓመታት የተካሄዱት ተመሳሳይ ሰልፎች አካል እንደሆኑ አዘጋጆች ለቪኦኤ ይገልጻሉ። በሰልፎቹ ከዋሽንግተን ዲሲ ወደ ቨርጂኒያ የሚወስደው አይ 395 ጎዳናና በሲያትል የሚገኘው አይ 5 የተሰኘው ጎዳና ለተወሰነ ጊዜ የትግራይ ክልልን ባንዲራ ባነገቡ፣ የተለያዩ መፈክሮችን በያዙ ሰልፈኞች መዘጋታቸው የተለያዩ ዜና አውታሮችን ትኩረት ስበዋል። ይሁንና እንዲህ ያለው የተቃውሞ መንገድ ያለው ሕጋዊነት አጠያቂነቱ መነሳቱ አልቀረም። የሰልፉ ሌላኛ አስተባባሪ ጀማል ሙባረክ ለዚህ መልሳለሁ። በሁሉም መንገድ ሕጉን አክብረን ያደረግነው ነው፣ ስራ ነው። ግን አሁን ያለን አማራጭ ይሄ ነው፣ ሕግም አልጣስ ነው። ይህም ማሊያ ግን ለትግራይ ድምፅ እንዲሰማ የትግራይ ድምፅ ተሰምቶ መልስ እንዲሰጠው መውሰድ ያለብን መንገድ ይሄ ከሆነ እና ደግሞ ኮንሲኩዌንስም ካለው ለመቀበል ዝግጁ ነን። ምክንያቱም ህዝባችን አስቸኳይ የሆነ አስቸኳይ የሆነ መልስ ያስፈልገዋል አስቸኳይ የሆነ መሬት ላይ የሚታይ አሁን መልስ ስለሚያስፈልገው በተቻለ መጠን ጥረት እያደረገን ነው። የአሁኑ ተቃውሞ ሰልፍ ጉዳይ የተሰማው ደቡብ አፍሪካ ላይ ለውራት ሲፋለሙ የነበሩት አካላት የሰላም ስምምነት ፊርማቸውን ባሰፈሩበት ማግስት ነው። የአሁኑ ተቃውሞ ሰልፍ አስተባባሪዎች ግን ቃል የተገቡ ለውጦች እውን እስካልሆኑ ድረስ ተቃውሞው እንደሚቀጥል ፍንጭ ሰጥተዋል። አቶ ናሁም ካሳይ በድጋሚ ስምምነቱ፣ መለኪያው የሰላም ስምምነቱ ብቻ ሳይሆን የሆነ የሆን አይነት እንቅስቃሴ፣ ዓለም ላይ ያለ እንቅስቃሴ በሙሉ በአፍሪካ ህብረት ሊሆን ይችላል በተለያየ መልኩ ዓለም ላይ ባሉ እንቅስቃሴ ለእኛ መለኪያው አንድና አንድ ነው። ሕዝባችን ከስቃይ ከሰቆቃ፣ እህቶቻችን ከመደፈር፣ ከተሞቻችን ከመደብደብ፣ ምግብ ከመግባት፣ ኢንተርኔት ከመከፈት፣ ስልክ ከመከፈት፣ ትራንስፖርት ከመከፈት፣ ገንዘባቸውን አውጥተው የመጠቀም መቻላቸው የትግራይ ሕዝብ መቻሉ ነው መለኪያው። የመጨረሻው መለኪያ እሱ። ይህ በእንዲህ እንዳለ ከሰላም ስምምነቱ ፊርማ የቀጠለ ምክክር ናይሮቢ ላይ ያደረጉት ኢትዮጵያ መንግስትና የትግራይ ኃይሎች ባለሥልጣናት ሰብአዊ ድጋፎች ወደ ትግራይ ክልል የሚገቡበትንና መሰረታዊ አገልግሎቶች ዳግም ሥራ በሚጀምሩበት ሁኔታም ሲነጋገሩ መዋላቸው ተሰምተዋል። ሕዳር አራት 2013 የጀመረው የሰሜን ኢትዮጵያ ጦርነት በሺዎች የሚቆጠሩትን ሕይወት ከመቅጠፉ በተጨማሪ በሚሊዮኖች ለሚቆጠሩ ሰዎች ንብረት መውደምና መፈናቀልም ምክንያት እንደሆነ ይታወሳል። በተያያዘ ዜና የኢትዮጵያ መንግስትና ህወሀት በደረሱበት ስምምነት መደሰታቸውን የገለጹ ኢትዮጵያውያን ለንደን በሚገኘው የኢትዮጵያ የአሜሪካ ኤምባሲ ፊት ለፊት ሰልፍ አካሂደዋል። ስምምነቱ ሰላማዊ ሰዎችን ከሞት የሚታደግ አይደለም ያሉ ሌሎች ኢትዮጵያውያንም ተቃውሟቸውን አሰምተዋል። ለንደን የሚገኘው ዘጋቢያችን አስተዋይ መለሰ ተከታዩን ዘገባ ልኳል። ትላንት እሁድ ጥቅምት 27 2015 ዓ ም ለንደን በሚገኘው የዩናይትድ ስቴትስ ኤምባሲ ፊት ለፊት የተካሄዱት ሁለት ሰልፎች ሁለት የተለያየ መልእክት ነበራቸው። በዲፌንድ ኢትዮጵያ ዩኬ በተባለ ስብስብ አማካኝነት የተዘጋጀው ሰልፍ አስተባባሪና ተሳታፊዎች የኢትዮጵያ መንግሥትና ህወሀት ያደረጉት ስምምነት እንዳስደሰታቸው ተናግረዋል። አስተባባሪው አቶ ዘላለም ተሰማ ሰልፉ ስምምነቱን ለመደገፍና ዩናይትድ ስቴትስ በኢትዮጵያ መንግስት ላይ አድርገዋለች ያሉትን ጫና እንድትቀንስ ለመጠየቅ የተዘጋጀ መሆኑን ገልጸዋል። ዩናይትድ ስቴትስ ቀደም ሲል ለአፍሪካ ሀገራት የሰጠችው ከቀረጥ ነፃ ንግድ ማበረታቻ ዕድል አግዋ መታገዱ አንዱ ጫና መሆኑን ገልጸው ይህም እንዲነሳ ጠይቀዋል። አያይዘውም በጦርነቱ የወደሙ ቦታዎችን መልሶ ለማቋቋም ድጋፍ እንድታደርግ ጠይቀዋል። ወደ ሰላም ግንባታ እነሱም መግባት አለባቸው። ከዚህ በኋላ አንደኛ ኢትዮጵያ ይህንን እድል ሚስ የምታደርግበት አቅም የላትም። ለግዠሪ ነው። ይህንን ኦፖርቹኒቲ እድል ሚስ ማድረግ እና እነሱም ለሰላም የሚቆሙ ከሆነ ማገዝ ነው። ሌሎች የሰልፉ ተሳታፊዎች በበኩላቸውም ሬቤካ፣ ኢትዮጵያ ሰላም ትፈልጋለች፣ አፍሪካ ሰላም ትፈልጋለች እና የውጭ ሀገሮች ይሄንን እንዲደግፉ በተለይ አሜሪካ ባያዝ የሆነ አስተሳሰብና ተጭኖ ስላደረጉ ይሄንን ፒስ ቶክ እንዲደግፉት ኢትዮጵያ ደግሞ ንግድና ትብብር ነው የምትፈልገው። የኢትዮጵያ መንግስት በዲሞክራሲያዊ መንገድ የተመረጠ ስለሆነ ሪስፔክት ይደረግልን ሀወኝ ያለሞ ይባላለሁ። በመንግስት ላይ ጫና ማድረግ ከዚህ ከሰላም ንግግሩ ከተገኘው ድል የሚያስተጓጉል ነው። ከዚህ በላይ ይህንን ፕሬሽር ማድረግ በመንግስት ላይ ማገዝ ነው እንጂ የሚሻለው ሌላ ሳንክሽኖችን እያደረጉ ጫናዎችን እያደረጉ መንግስትን በሌላ በኩል መግፋት የሚያግዝ አይደለም። የዚህ ሰልፍ አዘጋጆች በወጡት የጽሁፍ መግለጫ ስምምነቱን እንደሚደግፉት ገልጸው በአፈጻጸሙ ላይ ጥንቃቄ እንዲደረግ አጽንኦት ሰጥተውበታል። በሌላ በኩል ሰልፉ እንደማይወክላቸው በመግለጽ ተነጥሎ የተሰለፉ ሌሎች ኢትዮጵያውያን ሰልፈኞች የኢትዮጵያ መንግስትና ህወሓት ያደረጉት ስምምነት በአማራ ብሔር ተወላጆች ላይ ይደርሳል ያሉትን ሞት ለማስቆም የሚረዳ አይደለም ሲሉ ተቃውሟቸውን አሰምተዋል። ከተሳታፊዎቹ አንዱ በዚህ ጉዳይ ላይ የኢትዮጵያ መንግስትን ወቅሰው ድምፃቸውን ለዓለም ህዝብ ለማሰማት እየሰሩ መሆኑን ተናግረዋል። ቢኒያም ብርቱካን እባላለሁ። ይህ የአማራ ኮሚኒቲ ላለፉት ሶስት አራት ወር በተከታታይ ያለማቋረጥ ሀንግር ስትራይክን ጨምሮ በዳውን ስትሬት እያደረግን ነው ያለ ነው። ኤምፒዎች ጋር አንዳንድ ደብዳቤዎች እያስገባን ያሉ አትሊስት እዚህ ሀገር ያለውን የሚዲያውን አዌርነስ ለመስጠትና በአማራው ላይ የሚደረገውን ፍጅት አጽንኦ ለመስጠት በአለም አቀፍ ሚዲያ እየተንቀሳቀስን ነው ያለ ነው ማንኛውንም ዌስተርን ገቨርንመንት ከአብይ አህመድ ገቨርንመንት ጋር የሚያደርገውን ኔጎሼሽን እንዲያጤ ነው ለኢትዮጵያ መንግስት የሚሰጠውን ድጋፍ እንዲያስቡበት ድምጻችንን እየሰጠ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰላም ውይይቱን ተከትሎ ባወጡት መግለጫ ሀገራቸው ድርድሩን ሙሉ በሙሉ እንደምትደግፍና የአፍሪካ ሕብረትም ሆነ ሌሎች ቀጠናዊ ድርጅቶች ስምምነቱን ከዳር ለማድረስ ለሚያደርጉት ጥረት ያልተቋረጠ ድጋፍ እንደምትሰጥ ማስታወቃቸው ይታወሳል። ለአሜሪካ ድምፅ To I'm the, the peace deal is a victory for peace. የተከበራቸው አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። በማቀናበር አብራኝ ከቆየችው ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት ከተለያዩ አካባቢዎች አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ የቆየሁት ስመኝሽ የቆየ ነኝ። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ ገጻችን አት ቪኦኤ አምሀሪክ ወይም በስልክ መስመራችን የመደመር ምልክትና አንድ ከፊት በማድረግ ሁለት አምስት ላይ በዋትሳፕ መልእክታችሁን አስቀምጡልን። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።